dj Fatsuji. that's a brand name that's a brand name i stand behind it i guarantee it they know that even if they don't know me any more than they know the, the the chairman of general mills dj Fatsuji. my man god loves me this is a DJ Fat exclusive. Africa's live with DJ. ሰላም ሰላም፣ ጠና ይስጥልኝ። የተከበራችሁ አድማጮቻችን ዲጄ ፋቱ ነኝ። ከዚህ ጋር አሜሪካን ድምጽ ስቱዲዮ 13 በቀጥታ የሚተላለፍላችሁ የአርቡ ጋቢና ቪኦኤ ወይም ጋቢና ሙዚቃ ፕሮግራማችን ተጀምሯል። አብራችሁ እንድትቆዩ በመጋበዝ እንግዲህ የተለያዩ ሙዚቃዎችን ዛሬ አዘጋጅቻለሁ ከአዲስም ቆየት ካሉትም። ፕሮግራሜን የምጀምረው እንግዲህ በሁለት ሙዚቃዎች ይሆናል። በእውቀቱ ሰው መሆን ይሰኛል መነሻ የተሰኘ ሙዚቃ አለው። ከዛም በማስከተል ደግሞ አቡሽ ሰሚራ ኪቲ ሰሚራ የሚለው ሙዚቃ ወደ እናንተ አደርሳለሁኝ። አብራችሁን ቆዩ። ሮሽታ ሁኛ ልበለ አንድነቱ አርክ ትልቅ ጥላ ነው። ጎንደር ሲታ ሁሉድንበል የታሪክ ፊደል ብራናዬ ነው። ዝናው ማተቡ ኩራቱ ጎንደርነቱ ዝናው ማተቡ መዘላበጅ በማይጠቀር የአንድነት ቃል ያስተሳሰረ ገማ አለ የእምነት ቃል

ስናው ማተቡ ኩራቱ ጎንደሬ የነቱ ስናው ማተቡ ኩራቱ ጎንደሬ የነቱ ትትብ ጀግንነት አለው ያገሬ ሰው And I'm gonna get my You should समे समेरा प्रिय समेरा समेरा समेरा समेरा हाला समेरा can easy. samira nana ah, ah, like samira Okay ዲጄ ፋቱ ጋቢና ቪኦኤ ነው ፕሮግራሙ። በማስከተል ሁለት ሙዚቃዎች በድጋሚው ወደ እናንተ ይደርሳሉ። ሊጋባው በየነ በጣም የተወደደ አዲስ ሙዚቃ ነው በግዛቸው ተክለ ማርያም፣ ከዛም ደግሞ ናማ ናዝሬት ሀይለ ማርያም። ሁለቱም ከዚህ ከዲሲ ነው ይህንን ሙዚቃ የለቀቁት የዲሲዎች ናቸው እና የዲሲዎች ሙዚቃ እንድታደምጡ እንጋብዛለን። ፕሮግራማችን ጋቢና ቪኦኤ በፌስቡክ ላይቭ ቪኦኤ አማሪክ ፔጃችን ላይ እየተላለፈ ነው። እዛ ላይ ማስተያየት መስጠት ትችላላችሁ፣ ማካፈል ትችላላችሁ፣ ሼር ማድረግ ትችላላችሁ፣ ለሰዎች በሙሉ እንዲደርሳቸው። እንደኮራ ሄደ እንደተጀነነ ጠጅ ጠጣ ቢሉት ውኃዬ ለመነ። ሊጋባው በየነ Oh, yeah.

ስለ ክብሬ ሲባል ይገባልሽ ገዝግዞ ሊገባው በየነ ነገን ደጉም በኖ አልፎ ለሚቀረው ትንቱ ሰው በምስር ብኩርናውን ሸጠው ሊገባው በየነ እንደ ኰራ ሞተ እንደ ተጀነን ጠጅ ጠጣ ሲሉ ውሃ አየለመነ

フッ አድማጮቻችን የምታደምጡት ጋቢና ቪኦኤ ነው። እንግዲህ በዚህ አጋጣሚ በዚህ ሳምንት ዓለም ካጣችው እውቅ ጃዝ በተለይ ደግሞ የሳውት አፍሪካ ጃዝ በአፓርታይዱም ጊዜ በጣም በሙዚቃ ትልቅ ሚና የተጫወተ ሂዩ ማሰካላ ባለፈው ሳምንት ከዚህ ዓለም በሞት ተለይቷል። እንግዲህ ይሄ ድንቅ ብርቅዬ ኮከብ ሙዚቀኛ ብዙ ብዙ ብዙ ነገሮችን ለአፍሪካ ያበረከተ ሙዚቀኛ ነው። በዚህ አጋጣሚ እንድናስታውሰው እና በዚህ አጋጣሚ ስራዎቹን በማድመጥ ስራዎቹን በማጋራት ታሪኩን በማንበብ እንድታውቁትና እንድት ምን ምን እንደሰራ አንድ ፕሮግራም እየሰራው ነው። እሱን እንግዲህ ፌስቡክ ፔጃችን ላይ ሰሞኑን ለጥፈዋለን። አብራችሁን ሁኑ። እንግዲህ በጣም ያሳዝናል። ሂዩማስካላ የድንቁ አስደናቂው የሳውት አፍሪካ ሙዚቀኛ ባለፈው ሳምንት አርፏል። ፕሮግራማችን ይቀጥላል። ሚኪ ወንደርኛና ያሬድ ነጉ አዲስ ሙዚቃ ሰርተዋል። ሸጌ የተሰኘ እስቲ እሱና ድምጠው I'm name of the Kara kunju vista shun ni ne zari. Hane mili kaka a chance to fix me nega. be ne anji na. Bianchi mbelo, rekanchi matsa hulunem I'm be able to እንዲህ እንዲህ እያልን እንግዲህ ወደ መጨረሻው ሙዚቃ ደርሰናል። መስፍን ብርሃኔ ነው የመጨረሻው ሙዚቃ፣ የትግርኛ ሙዚቃ ነው። ሰላም አላዋ ይሰኛል። እሱን በመጋበዝ እሰናበታለሁ። ዲ ጄ ፋቱ ነኝ። ኢንስትግራም ላይ ዲ ጄ ፋቱ ዲ ፒ ኤች ኤስ ዩ ብላችሁ ብትቀጠሉኝ በጣም ደስ ይለኛል። ስለአዳመጣችሁኝ፣ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በፕሮግራሙ ዘና ፈታ እንዳላችሁ ምንም ጥርጥር የለኝም። መልካም ቅዳሜና እሑድ። ደህና ሁኑ Sushi Koreena Jana Amai Madhuri Sadani Sushi Koreena Madhuri Sushi Koreena Madhuri سلام Koreena Madhuri سلام الله سلام سلام الله صلاة مسامير صلوات تمسمير وشدائي بن مع عيني yaho, عيني يا عيني